ቦር ውስጥ የበዓል ድባብ ሰፍኗል። ከተማዋን በስተ ምስራቅ በኩል ከቦር ከተማ ጋር የሚያገናኘው መንገድ ለበዓሉ ስርዓት ሲባል ዳግም ተከፍቷል። የፒቦር ነዋሪዎች ከውጪው ዓለም ጋር የሚገናኙበት ብቸኛው መስመር ይኸው ነው። ለወራት በዘለቀው የእርስ በርስ ጦርነት ጥቃት ምክንያት እንዲሁም በዝናብ ወቅት መንገዱ ስለሚሰምጥ መስመሩ ተቋርጦ ነበር። የከተማዋ ነዋሪዎች መንገዱ በሚዘጋበት ወቅት ራሳቸውን እንዴት መርዳት እንደሚችሉ የሚያውቁት ነገር የለም። አንጀሊና ክሌመንት ከከተማዋ ነዋሪዎች አንዷ ናቸው። መንገዱ በሚዘጋበት ጊዜ የምግብ ሸቀጥ የሚያቀርብልን አናገኝም። በዚህ ምክንያት ድንገት የማሽላ ዋጋ ሁለት እጅ እጥፍ፣ እንዲሁም የምግብ ዘይትም በሀያ እጅ እጥፍ ጨመረ። መንገዱ ከተከፈተ ጀምሮ እንደ እድል ሆኖ ዋጋው መልሶ ቀንሷል። በሱዳን የተባበሩት መንግስታት ድርጅት ተልዕኮ በ22 ቀናት ውስጥ 200 ኪሎ ሜትር የሚሆነው የመንገዱ ክፍል እንዲጠገን አድርጓል። አሁን ወደ ፒቦር የእርዳታ አቅርቦት ዳግም መድረስ ችሏል። በአካባቢው የሚኖሩ ሴቶችም ወደ ሐኪም ቤት መሄድ፣ ልጆችም ወደ ትምህርት ቤት ዳግም መጓዝ ጀምረዋል የተስፋ ጭላንጭል ግድያን እንቃወማለን ይላሉ፣ በአካባቢው አስተዳደር ውስጥ የሚገኙት ዳዊት ያዎ ያዎ። የኑሮ ሁኔታችንን ማሻሻል እንፈልጋለን። የሚጠጣው ውሃ የለንም፣ ትምህርት ቤትም የለንም። በዚህ ምክንያት ወጣቶች በአካባቢው እንዲሁ ስራ ፈተው ይውላሉ። ምንም እንኳን ከገና በዓል አንስቶ በተዋጊ ኃይሎች መካከል የተኩስ አቁም ስምምነት ቢደረግም የሚጸና አይነት አይደለም። አሁንም መንግስትና አማጽያን መደራደራቸውን ቀጥለዋል። ሆኖም ግን ይህንንም ደም አፋሳሽ ቀውስ ለማስቆም መፈለጋቸው ወይም እንደዚያ የማሰባቸው ነገር እርግጠኛ ስለመሆኑ አይታወቅም። የእርስ በርስ ጦርነቱ ከተጀመረበት ከጎርጎሮሳዊ 2013 ዓ ም ጀምሮ ተጨማሪ ታጣቂ ኃይሎች አብዛኞቹም የየራሳቸው ግብ ያላቸው እንዲሁም ተራ ወንጀለኞች ቡድኖች እየተፈጠሩ ነው። ደቡብ ሱዳን ውስጥ እስካሁን አስር ሺህ ሰዎች ተገለዋል። አራት ሚሊዮን የሚሆኑ ደግሞ ተሰደዋል። ሰባት ነጥብ አምስት ሚሊዮን የሚሆኑ ዜጎችም ህይወታቸውን ለማሰንበት አስቸኳይ እርዳታ ይፈልጋሉ። በተለይ ደግሞ ልጆች ክፉኛ ለችግር መጋለጣቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ስራ አስኪያጅ ሄንሪታ ፎሬ ይናገራሉ። ለልጆች እጅግ አስከፊ ሁኔታ ነው። ምክንያቱም በጥቃቱ የኔ የሚሏቸውን ያጣሉ ወይም ደግሞ ከቤተሰቦቻቸው በዚሁ ምክንያት ይለያያሉ። በዚህም ምክንያት ብዙዎቹ በሀገሪቱ ሳርና የውሃ ላይ ተክሎችን እየተመገቡ ብቻቸውን ይዞራሉ። ዓለም ደግሞ ይህን ችላ ማለት አይችልም። በድርድሩ ሂደትም ውጊያው ቀስ በቀስ እየቀነሰ ነው። ነገር ግን አስቸጋሪ ሁኔታ ላይ የነበረው የሰዎቹ ኑሮ እየተሻሻለ ነው ብሎ ሙሉ በሙሉ ለመናገር ጊዜው በጣም ገና ነው። እንዲያም ሆኖ ሊሻሻል የሚችልባቸው እድሎች መኖራቸው ይታያል። ለዚህም ነው አሁን እርዳታ ሲመጣ የታየው። ግጭቱ ዛሬ የሚያከትም እንኳን ቢሆን ልጆች አሁንም አስቸኳይ እርዳታ ያስፈልጋቸዋል ይላሉ በሱዳን የዩኒሴፍ ተጠሪ ማሂም ቦንዶይ። ድርጅታቸው ለዚሁ ስራ 183 ሚሊዮን ዶላር ያስፈልገዋል፤ እስካሁን ያገኘው ግን አንድ ሶስተኛውን ብቻ ነው። ገንዘቡ የባከነው ትውልድ ሁሉ ዳግም ወደ ትምህርት ቤት ለመሄድ እንዲችል የሚጠቅም ብቻ ሳይሆን የምግብ እርዳታ ለማቅረብም እጅግ ያስፈልጋቸዋል ምክንያቱም በመጪው የድርቅ ወቅት በተመጣጠነ ምግብ እጥረት የሚጎዱት ህጻናት ቁጥር ዳግም ይጨምራልና።